የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች ዘወትር ሁድ ከምሽት 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመራል ጀመረ። አሉላ ነው። አድማጮች በነገራችሁ ላይ ¶¶ ሁለት ልጆች ስላሉ ወይንና እነሱም አማርኛ ማስተማር ስለምፈልግ በጣም በጉጉት ብዙ ጥያቄዎች ልጠይቅ እፈልጋለሁ። እንዴት እንደተማር እናትና አባት እንዴት እንደታሩበት በጣም ሳስበ እናትህን እና አባትህን ማደነቅ አለብኝ። በጣም የሚገርም ነው። በተለይ እንደዚህ አቀላጥፎ መናገር መቻሉ የሚገርም የአማርኛ እውቀት ነው ያለው ማፊው ትልቅ ነገር ነው እና እኔም ለራሴ በጣም ገርሞኛል እና ማወቅ እፈልጋለሁ እሱ ራሱ እንዴት እንደተማረ እና እሱን ቢገልጽብኝ በጣም ደስ ይለኛል። ጠያቂው የሴንት ፖል ሚኔሶታ ክፍለ ግዛት ነዋሪ አሜሪካዊው ማቲው ኬን ነው። ተጠያቂው የኢትዮጵያ ተወላጅ ከሆኑ ወላጆቹ በዚህ በዩናይት ስቴትስ ተወልዶ ያደገው ነቢያት አክሌሉ ደምሴ ስለ አማርኛ ፍቅር ስለ ኢትዮጵያ ባህልና መንገዶቻቸው ያወጉናል። አሁን የዘወትር የራዲዮ መጽሔት ተከታታዮች የምታስታውሷቸው ድምፆች ናቸው ካለፈው 2015 ዓ ም የመጽሔት ምርጦች ውስጥ ከተመረጡ ሁለት ቅንብሮች በአንዱ ለዛ ያለው ወጋቸውን ልናሰማችሁ አሉላ ተደጋግሞ ሊሰማ የሚገባና በብዞች በብዙዎች የተመረጠ ዝግጅት ከመሆኑ ባሻገር ሁለተኛውን ምክንያት አሁን ጀመር ያረካውን ለማስረዳት ቅድም ጠቆም አድርግ ያለው የሚጠበቅብህ አይመስለኝም። አልሰማ ያለው ድምፅህ ቀድሞ ተናግሮልሃል እያልከኝ ነው? እንደዚያ መሰለኝ ነገሩ። ልክ ብልሃል። አዲሱ ሌሎችም አሪፍ ድምጾች አሉ፣ ይሄን አሁን የምንሰማውን ያንተን ሳይጨምር። ኧረ ተዋል። ያነሳሁት ነገር ሌሎች ግሩም ወጎችም በዝግጅታችን ተካተዋል እያልክ ነው። በምልክት መስማማት ስም ሰምቻለሁ። ባይሆን ከጠቆም ከዋንዱ ላስተዋወቅ ልትለይ ነው አዎን፣ አሉላ አዎን፣ አሉላ። የያዝነው ወር አድማጮች፣ የጥር ወር ነው። ጥር ደግሞ የሰርግ ወቅት ነው። ከአስደናቂና አስገራሚ የሰርግ ገጠመኞች የተሰናዳ ቅንብር በንጉሴ አክሊሉ መስኮት ብቅ እናደርጋለን። እኛ በጣም ደህና ነን። አድማጮች እንዴት ናቸው? አውቀዋል ደህንነታችንን። ጤና ይስጥልን አድማጮች እንደምናመሻችሁ እሁድ ጥር 8 2008 ዓ.ም አሉላ ከበደና አሉላ መሆኑን እንደገና ደግሜ መናገር አለብኝ ላው አዲሱ አበበነን አቀናባሪያችን ንጉሱ ታምሬ ነው እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ አንዱም ቢዝል በሳምንቱ እንደምናመሻችሁ አድማጮቻችን ዜናውን ማነብላችሁ አዳኝ ፍሳዬ ነኝ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከኢራን ጋር የተደረገው የኒውክሌር ስምምነት በመተግበሩ በመተግበሩና በኢራን ታስረው የነበሩት አሜሪካውያን እስረኞች በመፈታታቸው የአሜሪካ ጠንካራ ዲፕሎማሲ ያሉትን በማሞገስ በአሜሪካና በኢራን መካከል የታየው ግንኙነት ታሪካዊ ስኬት በማለት ደስታቸውን ገልጸዋል። ሁለቱ ሀገሮች ስለ እስረኞቹ ልውውጥ ያስታወቁት ትላንት ቅዳሜ ነበር። በልዋጭ ከአሜሪካ እስር ቤት የተፈቱት ኢራናውያን በኢራን ላይ የተጣለውን ማዕቀብ ጥሰዋል የሚል ክስ ቀርቦባቸው ነበር። ኢራን ባለፈው ሐምሌ ወር ላይ የተደረገውን የኒክሌር ስምምነት በማክበሯ እንዳይንቀሳቀስ ዓለም አቀፍ ማዕቀብ ተጥሎበት የነበረው በቢሊዮኖች ዶላር የሚቆጠር ገንዘቧ እንደሚለቀቅ ዋሽንግተን አረጋግጣለች። ኢራን በአሁኑ ጊዜ አንድ ቦምብ እንኳን ልትሰራ የሚችልበት ንጥረ ነገር የላትም ብለዋል ፕሬዚደንት ኦባማ። የኢራን ፕሬዚደንት ሐሰን ሮሃኒ በበኩላቸው በኢራን ላይ ተጥሎ የነበረው ዓለም አቀፍ ማዕቀብ መነሳቱን በማሞገስ ዛሬ ባደረጉት ንግግር እስላማዊቷ ሪፑብሊክ በአዲስ ምዕራፍ ላይ ገብታለች ብለዋል። ዩናይትድ ስቴትስ ከኢራን ኒውክሊየር መሳሪያ ፕሮግራም ጋር በተያያዘ አዲስ ማዕቀብ እንደጣለችባት የዩናይትድ ስቴትስ የገንዘብ ሚኒስቴር ዛሬ አስታውቋል። ይህ የሆነው በኢራን ታስረው የነበሩት አሜሪካውያን ተፈተው ወደ አውሮፓ እንዳመሩ ከተሰማ በኋላ ነው። ዩናይትድ ስቴትስ የኢራንን ቦሊስቲክ ሚሳይልን ይደግፋሉ በተባሉ አራት ኢራናውያን፣ በዩናይትድ ስቴትስ በተባበረው የአረብ ኤሚሬቶችና በቻይና ባሉ ኩባንያዎችም ላይ ማዕቀብ እንደምትጥል ታውቋል። ቴህራን በያዝነው ወር ባበቃው ዓመት መጨረሻ ገደማ ሁለት ቦሊስቲክ ሚሳይሎች ለሙከራ መተኮሷ ታውቋል። ድርጊቱ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔን ይጥሳል ተብሏል። ይህ ድርጊቷ የአሜሪካ ምክር ቤት አባላት በኢራን ላይ ተጨማሪ ማዕቀብ እንዲጣል ጥሪ እንዲያቀርቡ አድርጓል። ዩናይትድ ስቴትስ የገንዘብ ሚኒስቴር መግለጫ የኢራን ቦሊስቲክ ሚሳይል ፕሮግራም በክልሉና በዓለም ጸጥታ ላይ በቀላሉ የማይገመት አደጋ ስለሚደቅን ለዓለም አቀፍ ማዕቀብ የተጋለጠ ይሆናል ይላል። ኢራን ከዩናይትድ ስቴትስ ጋር ባደረገችው የእስረኞች መለዋወጥ ምክንያት የለቀቀቻቸው በርካታ አሜሪካውያን እስረኞችን ያሳፈረ አይሮፕላን ከኢራን ተነስቷል። ወደ ስዊዘርላንድ በመጓዝ ላይ ካሉት አሜሪካውያን መካከል የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ሬይዛን፣ የቀድሞ የአሜሪካ ማሪን አሚር ሚርዛይ ሄክታሚ፣ ክሪስቲያን ቄስ ሰይድ አቢዲን ይገኙባቸዋል። ከስር የተፈቱት ሰዎች ወደ ጀርመን አምርተው በዩናይትድ ስቴትስ ወታደራዊ ሆስፒታል ምርመራና ሕክምና ይደረግላቸዋል። የአራቱ አሜሪካውያን እስረኞች መፈታት ትላንት ቅዳሜ የተነገረው ኢራንና የምዕራቡ ዓለም ዲፕሎማቶች በምዕራብ ሃያላን ሀገሮችና በኢራን መካከል የተደረገው የኒክሌር ስምምነት በተግባር ላይ መዋሉን በቬና ካስታወቁ ጥቂት ሰዓታት ካለፉ በኋላ ነው። ቀደም ሲል የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ ከተለቀቁት እስረኞች ከኢራን መውጣት የሚፈልጉት ወጥተዋል ብሎ ነበር። ቡርኪና ፋሶ በመዲናዋ በሚገኝ ትልቅ ሆቴል ላይና አጠገቡ ባለው ቡና ቤት ላይ በደረሰው ጥቃት ለተገደሉት ቢያንስ 29 ለሚሆኑት የ18 ሀገሮች ተወላጆች የሦስት ቀናት የሐዘን ጊዜ አውጃለች። ከሞቱት መካከል ስድስት ካናዳውያን፣ ሁለት ፈረንሳውያን፣ ሁለት የስዊትዘርላንድ ተወላጆችእና አንድ አሜሪካዊ ይገኙባቸዋል። የቆሰሉም እንዳሉ ተዘግበዋል። ባለፈው ወር ስልጣን ላይ የወጡት ፕሬዚደንት ሮጅ ማር ክርስቲያን ኮበሬ ሀገራቸውን በታሪኳ ለመጀመሪያ ጊዜ የተከታታይ አረመኔያዊ አሸባሪዎች ጥቃት ሰለባ ሆናለች። ይሁንና በምዕራብ አፍሪቃዊቷ ሀገር በአሸናፊነት ትወጣለች ብለዋል። አልቃይዳ በእስላሙ ማግረብ የተባለው ጽንፈኛ ቡድን ለጥቃቱ ኃላፊነት ወስዷል። ታጣቂዎቹ ዋጋ ዱጉ በሚገኘው ስፕሌንደድ የተባለ ሆቴልና በካፑችኒ ቡና ቤት ላይ ጥቃት የከፈቱት ባለፈው አርብ እንደነበር ይታወቃል። የሀገሪቱ የጸጥታ ኃይሎችና አጋሮቻቸው የፈረንሳይ ወታደሮች ውጭ ሀገር ተወላጆችና የተባበሩት መንግስታት ድርጅት ሰራተኞች የሚያዘወትሩበት ሆቴልንና ቡና ቤትን መልሶ ለመቆጣጠር ሲሉ ትላንት ማለዳ በአሸባሪዎች ላይ ጥቃት ከፍተዋል። በጥቃቱ ከ150 በላይ የሚሆኑ ታጋቾችን እንዳስለቀቁ ሆኖም ብዙዎቹ የቆሰሉ መሆናቸውን የሀገር አስተዳደር ሚኒስትር ሳይመን ካምፓወሬ ገልጸዋል። ውጊያው ለ12 ሰዓታት ያህል ቀጥሎ እንዳበቃ ሁለት ሴቶች የሚገኙባቸው አራት ጅሃዳውያን እንደተገደሉ ተዘግቧል። አድማጮች ዜናችን እዚህ ላይ ያበቃል። ስንቅ የሚያቀብሉኝ እስረኞቹ ናቸው። እስረኛ ነኝ እኔ፣ መብቴ የጎደለ ነጻ እርግብ ለመሆን ከቶም ያልታደለ በአጥር በጠመንጃ በዘብ ተጠብቄ በአንዲት ጠባብ ክፍል ምኞቴን አምቄ ታስሬ ኖራለሁ በመጽሐፍ ቅጠል ዓለምን እያየሁ። የለም ነጻ ሰው ነኝ እስረኛ አይደለሁም። ጭንቅና ሰቀቀን ከኔ ጋር የሉም። እታስር ይሆኑ ወይ ብዬ መች ልፈራ፣ ታስሬ ያለሁና ከራሴ እውነት ጋር። የሚዳቋ ስጋት ጭንቀት የሞላቸው የታሰሩትማ በደጅ ያሉት ናቸው። እኔ ነጻ ሰው ነኝ ያሻኝን ሰርቼ የልቤን አውርቼ ይኸው እዚሁ አለሁ ነጻነት አግኝቼ። የታሰሩትማ በውጭ ያሉ ናቸው። የልብን ለማውራት የልብን ለመሥራት ወኔው ከዳቸው፣ የሚደናበሩ በገዛ ጥላቸው። እኔ ነጻ ሰው ነኝ። የታሰሩትማ ያልታሰሩት ናቸው። ከሳምንቱ ምርጥ ግጥም ጋር ከትናንት ድምፃችን ጨለፍ አድርገ አመጣልን። ድምፅ ቁጠባ ቢሆን ብዬ ነው። አዲሱ ደግ ብልሃል ሎላ በቁጠባው እንዝለቅና ወደ ቀዳሚው ቅንብር እናመራልና ሙዚቃውን ሰንዝነቃ ህልማይቼ ማታ ከማዶ መስኩላይ

ነጣ ናፍቆቴ ነጣ ካልጠገኩች ስሜ አይፈታምና የለሊቱ ሕልሜን እሳለም እውነቴ ነው እን ያላውቅም ውሸት ራሳቸው መንገድ አማርኛን አቀላጥፎ ማወቅ ብቻ ሳይሆን ባህልና ወጉን ጭምር አጥንተው የራሳቸው ማድረግ ከቻሉት ሁለት እንግዶቻችን በመካከለኛው ምዕራብ ዩናይትድ ስቴትስ የሚኒሶታ ክፍለ ግዛት የሴንት ፖል ከተማ ነዋሪ የሆነው አሜሪካዊው ማቲዩ ኬን እና የኢትዮጵያ ተወላጅ ከሆኑት ወላጆቹ እዚሁ ዩናይትድ ስቴትስ ተወልዶ ያደገው ነቢያት አክሊሉ ደምሴ በምስራቅ ዩናይትድ ስቴትስ የፔንሲልቬኒያ ክፍለ ግዛት ፊላደልፊያ ከተማ ነዋሪ ነው። ሁለቱም ከያሉበት በስልኩ መስመር ተጋኝተዋል ካሉላ ጋር ቡና እያፈላሁ ነበር። ጥሩ ቡና እያፈላ ነው ማቲዩ። ዘነዘና ነው የሚወቀተው። ይሄ ታውቅ እንደሆነ የዚህ ሀገር የፈንዲሻ መቆያ አለ፣ ሚዞሮ በአየር እሱ ነው። ቡና ቡና የምትቆላበት እሱ ነው። ዘንዘን አረጌ በቃ እዛ። ማቲዩ ኬን እና ነቢያት አክሊሉ በድጋሚ አግኝቻችኋለሁ። በባህልም በቋንቋውም በምትኖሩበት ሀገር ብቻ የተገደባችሁ እንዳለ መሆናችሁ፣ ሶስት በዓላት አልፈዋል ሌሎች የሚያከብሩ ሰዎችም በቅርባችሁ ይኖራሉና የትኞቹ እንደምታከብሩ ትነግሩኛላችሁ። የአውሮፓውያን ገና ና የአውሮፓውያን አዲስ አመት በእርግጥ እንደምታከብሩ አውቃለሁ። እንኳን አደረሳችሁ። እንኳን አብሮ አደረሳ። የኢትዮጵያ ገናንም የማክበር ወይም ስለ እሱ የማወቅ እድል ነበራችሁ ማቲው ከንትን ጀምረ ሁለቱንም ፈረንጅ ገና ይሉታል፣ ግን ካቶሊክ እና የኦርቶዶክስ ልዩነት ነው። እሱን እናከብራለን። ከዛ አልፎ የአበሻ ገና፣ የኦርቶዶክስ ገና ማለት እናከብራለን። በጋርደን እዚህ አንዳንድ ቦታዎች አሉ፣ በግ የሚሸጡት እሱን አርደን እንበለዋለን። ግሩም ነው ሁለቱም። ደገነቱ እንትን የለበትም። ይሄ ስጦታ አይበዛበትም። እንደ የአሜሪካን ገና ልበለው፣ በቃ ስጦታ ምናምን ትጨነቃለ ስጦታ በመግዛት ይሄኛው አያስጨንቅም። እንደሱ አይነት ብዙ ፈተና የለውም። በቃ መብላት ነው። በጣም ጥሩ። እየሰማህ ነው ነቢያት፣ እንዴት ነበር አንተ? ስጋለ እየሰማው አዎ፣ እኛም ጋር ጥሩ ነበረ። እኔ እንግዲህ የኦርቶዶክስ እምነት ተከታይ ነኝ። ሆኖም ግን ሁለቱንም ነው የምናከብረው። ባህሉን በተመለከተ በተለይ የፈረንጆቹ ገና የሚባለውን ስጦታ በመለዋወጥ እንደዚህ እቤት ውስጥ እናከብራለን። ከጓደኞቻችን፣ ከዘመዶቻችን ጋር ግን ያው ከቤተ ክርስቲያን ጋር የሚደረገውን አምልኮት ያው ቀኑንም የምናከብረው የአበሻ ገና በሚባለው ነው ኦርቶዶክስ እምነት ተቋም በሚከበረው ነው የምናሳልፈው። በዓላችሁ ጥሩ እንደነበረ ተስፋ አድርጋለሁ። ከየዛሬ አንድ ወር ገደማ ነበረ ቀደም ያለውን ውይይታችን ያደረግ ነው የእናንተን ልምድ የእናንተን ተሞክሮ ቋንቋውን እንዴት እንደተማራችሁ እርስ በርስ የተነጋገራችሁበትና ና ሌሎች አድማጮችም ጥሩ ስሜት እንደተጋሩ የገለጹበትን ውይይታችሁን ለነቢያት ባነሳውት ጥያቄ ነበር የቋጨ ነው። ነቢያት በተለያዩ ጊዜያት ወደ ኢትዮጵያ የመጓዝ እድሎች እንደነበሩ አጫውተኸኛል። አንዳንድ የኢትዮጵያውያን የንግድ ቤቶችና የመስሪያ ቤቶች ስያሜ በባዕድ ቋንቋ መጠራት አንዳንዶቹ የንግድ ቤቶች በዚህ በዩናይት ስቴትስ ያሉ ከተሞችና አንዳንድ የዚህ ሀገር ስያሜዎች ይዞ የሚሄድ ነገር ይታያል። በአንጻሩ ደግሞ በዚህ በዩናይት ስቴትስ የሚገኙ የኢትዮጵያውያን ንግድ ቤቶች እንደየመጡባቸው አካባቢዎችና እንደሚያውቁት የኢትዮጵያን ባህል የሚያጎሉ መጠሪያዎች በስፋት ትመለከታለ በተጨማሪ በመንግስት መስሪያ ቤቶች ውስጥ ሳይቀር አጠራሮች መሰረታቸው የአገሩን ቋንቋ የአገሩን ባህል ከማንጸባረቅ ይልቅ ወደ አድሎ ሲያዘነብሉ ይታያል። ብዙዎች የሚተቹት ነው እና እ በንጽጽር የሚታይ ሁኔታዎች ላይ የአንተ ትዝብት ምን ይመስላል? እሺ፣ ለጥያቄ አመሰግናለሁ። እንግዲህ እኔ መጀመሪያ ኢትዮጵያ ሲሄድ የሶቪየት ሕብረት ከመፍረሱ በፊት ነበረ። እንደማስታውሰው በታህሳስ ወይ ጥር ገደማ ነበረ የሄድነው ሁለት ሰማንያ ሶስት። እኔ ስሄድ የኢትዮጵያ ብሔራዊ ስሜት ጎልቶ የሚታይበት በየሰፈሩ ኢትዮጵያ ትቅደም፣ እንደዚህ የመሳሰሉ መፈክሮች ምናምን በሚሰማበት ጊዜ ነበረ እና እዛ የውጭ ሀገር ስሞችን እንደዚህ የመጠቅም ነገር እምብዛም አልነበረም። በዛ ጊዜ ተመልሼ ስሄድ ነው እንዲህ አይነቱን ነገር ያየሁት በተለይ በመንግስት መስሪያ ቤቶች አስታውሳለሁ አንድ አመት በአንድ አመት ቆይታ ኢትዮጵያ ውስጥ እና በአንዳንድ የመንግስት መስሪያ ቤቶች ግዕዝ ቋንቋን ትተው በላቲን እሱ በጣም ገርሞኝ ነበር የራሳችን ቋንቋ እያለን ለምንድን ነው በላቲን የሚጽፉት የሚለው ጥያቄ አድሮብኝ ነበር በዛ ጊዜ ከዛ በኋላ እየተራባ መጣ መሰለኝ እንደዛ አይነት ነገር እና አንዳንድ ንግድ ቤቶችም ላፓሪዚያን ፓሪዚያን፣ ለንደን ካፌ፣ ኒውዮርክ ኒውዮርክ የሚባሉ በንግድ ቤቶችም እንዲህ ዓይነቱ ነገር እየተስፋፋ እየተሰራጨ መጣ እና በጣም ነበር የሚገርመኝ እና የራሳችን ባህል፣ የራሳችን ቋንቋ፣ የሚያኮራ ታሪክ፣ የሚያኮራ ባህል እያለን ለምንድን ነው የውጩን የምንጠቀመው የሚለው ሁልጊዜ ቅላቴ ውስጥ ይመላለስ ነበራል በሀሳብ ማለት ነው። ግሩም የነቢያትን ትዝብት ነው የተከታተል ነው። ማቲው አንተም ወደ ኢትዮጵያ የመጓዝ እድሎች እንደነበሩ ሁሉ በዚህም በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን የተለያዩ የንግድ ቤቶች፣ ሱቆች፣ የምግብ ቤቶች የኢትዮጵያን ስም ፈልገው ካለበት ሲጠቀሙ ይታያል። ባህላቸውን የሚገልጽ ሰዎችም ምናልባት እንግዳ ሆነው ሲመጡ እንዲጠይቋቸው የሚያደርጉ ስያሜዎችን ሲጠቀሙ፣ በአንጻሩ ደግሞ ነቢያት እንደገለጸው አዲስ አበባና ሌሎች ከተሞች የሚታዩ አንዳንድ የኢትዮጵያ ንግድ ቤቶች ሳይቀሩ በጣም ለአካባቢው እንግዳ በሆነ ስም ነቢያት እንደገለጸው በአብዛኛው በዚህ ሀገር የኖሩ ሰዎች ሊሆኑ ይችላሉ። ከዚህ ሀገር የተለያዩ ከተሞችን ስምና መጠሪያዎችን እስከ መጠቀም ድረስ ሲሄዱ እናያለን። እንዴት ተመለከትከው? ይሄን ግጭት ይሄን ልዩነት ማቲው? እኔ ብዙ ጎብኝቻለሁ። እንደዚህ እንግሊዝኛ ሲጠቅሙ እዚህ ሀገር እንደውም አማርኛ ብቻ ነው የሚጠቅሙት። እዛ ሲሄድ ጠይቃቸዋለሁ። ባንክ በአማርኛ ምንድን ነው? ሬስቶራንት በአማርኛ ምንድን ነው? ጠይቃቸዋለሁ። ሰው ዝም ብሎ የፈለገውን ስም መስጠት ይችላል ብዬ ነበር የታውቁት ግን የጋርሚን፣ ባለፈው እንደተነጋገርን ማ እዚህ ሀገር ጉርማይ ላይ በቃ እንዳታውሩ ነው እያልኳቸው አይደል? ጓደኛዎችን ይበሳል። እዛ ያኔም የዛሬ አስራ ሶስት አስራ አራት አመት አንዳንድ ሰው ጋራ በአማረኛ ማውራት አትችልም። በቃ ከግማሽ በላይ እንግሊዝኛ ነው የሚከቱበት እና አሉ። ትንሽ ከተማሩ ወይም መማር ለማስመሰል ለማሳወቅ፣ አለውቅም እና እኔ እሱን ግማሽ አወርተው ሲሰለችኝ ወደ እንግሊዝኛ ስለወቅ ዝም ነው የሚሉት። በእንግሊዝኛ ሙሉ በሙሉ አይነጋገሩም በአግባቡ ይህ እንግሊዝኛ ሳወራቸው ዝም ነው የሚሉት። ምክንያቱም በቃ መግባባታችን በዛው አለቀ። የኔ እንግሊዝኛ አይቀበሉትም። እና በቃ እንደ ጥያቄ ይሄ የምግብ ቤት ነገር ብርቅ ስለሆነ መሰለኝ ያኔ መጀመሪያ እንደዚህ ሲጀምሩ ያኔ የዛሬ አስራ አምስት አመት ገደማ ብዙም አልነበረም። አሁን ግን በወላይ መንገድ ምናምን መንገድ በጣም አበዝቶታል አይደል? እሱ ችግሩን ያሳያል። ምን ሰው እንዴት አማርኛ እንዳወረደው በቃ እንደ ተራ ነገር አድርጎታል፣ መሰለኝ አንተ ከሌላ ባህል ከሌላ አገር መጥተህ ያን ቋንቋ ለመማር ጥረት እንደምታደርገው ሌሎችም ያንተ ምስሎች እንደሚያደርጉት ትልቅ ግምት የሚሰጠው በመሆን ፋንታ የአገሬው ተወላጆች ቋንቋውን ያን ያህል ግምት ሳይሰጡት የሚታይ መስሎ ነው ያገኘኸው። አዎ የምግብ ቤቶቹ ስም አመልክት ነው፣ ግን ከሰው ጋር ስትነጋገር በጣም ታየዋለም። እንዴት ሰው ሁሉንም ነገር በአምራይን መገለጽ አይችልም እና በጣም ይበዛል። እንጃ ከሲጋረመኝ በየ ቦታ ሲሄድ እና ላሊበላ ሄደን ለመስ አስጎብኚ አልፈልግንም። ይሄ ታሪካዊ ቦታ ነው እኮ እና ትንሽ አጥንቻለሁ፣ ትንሽ አውቃለሁ። ከአንድ ጓደኛዬ ጋር ነበር የሄድኩት እና ሁለታችን በቃ ዝም ብለን የዘወረን ምናምን ይሄ አስጎብኚ ጠይቀን እና በእንግሊዝኛ ብቻ ሲያወራኝ ስማ አስጎብኚ አልፈልግም አልኩት እና ዋጋ እየቀነሰ እየቀነሰ በቃ እባክህ እባክህ በእንግሊዝኛ የጠይቀኝ። ስማ ትንሽ አነስተኛ ዋጋ ነው እያገኘሁት፣ በቃ በጣም በትንሽ ዋጋ ነው እያገኘ፣ ግን አንተ የምታስጎብኝ ከሆነ በአማርኛ አስጎብኘን። ይሄ ሞኖሊቲክ ምናምን የሚሉትን ቃላቶች ይጠቅማሉ አንድ ወጥ ሆነው ወይም ሌላ ቃል ዝም ብለ ፈጠረው፣ አልኩት። ግን በጣም ደሜ የሚፈላበት እንትን ነው። ምክንያቱም እኔ ስንት ጥረት አድርጌያለሁ፣ ስንት ፍላጎት ያለኝ ሰው ደግሞ። በቃ ያን ነገር ታሪካዊ ነው ባለ ታሪኮች ነን ምናምን፣ ግን ወደ ቋንቋ ወደ መሰረታዊ ነገር ሲሄድ የለም፣ ባዶ ነው። ያን አክብሮት አታየውም። የእኔ ነው የሚሉትን ነገር በአግባቡ ግምትና አክብሮት ሲሰጡት አይታዩም፣ በንግግራቸው አይታየኝም። እንግዲህ ተዘብታችሁን ለማየት ነው ያነሳሁላችሁ። እስኪ የእናንተኑ ጥረቶች የእናንተኑ ሙከራዎች ወደ የሚመለከቱ ጉዳዮች እንለፍ። ነቢያት፣ ወደ አንተ ልመለስ ነው። የአማርኛ ቋንቋን ጥርት አድርገህ መናገር መጽሐፍና ከቋንቋው ጋር አብሮ ያለውን ትልቁን ባህሉን ለመረዳትም ለማወቅም በዚያ ውስጥም ለመኖር መሞከር ብቻ ሳይሆን አንዳንድ ጥረቶችም ወላጆች የኢትዮጵያዊ ትውልድ ያላቸው ናቸውና የበለጠ የመሳተፍ አንዳንድ ነገሮችን የማድረግ ፍላጎትም እንዳደረብህ ከዚህ ቀደም በነበሩን አጋጣሚዎች ተመልክቻ አለሁ። እስኪ ያጫውተን የሞከርካቸውን ነገሮች እስኪ ያስረዳ። እሺ አዎ ልክ ነው። ካለኝ የሀገር ፍቅርና የሀገር ስሜት አኳያ የማደርጋቸው ነገሮች አሉ። በማህበረሰባችን ውስጥ በዛ ደረጃ የምሳተፍባቸው እንቅስቃሴዎች ወይም ስራዎች አሉ። አንዱ በቅርብ ጊዜ ስላሴ ስታንዳፕ የሚባለው ድርጅት ያቋቋምኩት። ስላሴ ስታንዳፕ ዋና ዓላማው በአሁኑ ሰዓት አፍሪካ ህብረት ወይም የቀድሞ የአፍሪካ አንድነት ድርጅት ህንጻ ፊት ለፊት ለ ግርማዊነታቸው ለቀዳማዊ ኃይለ ሥላሴ ሀውልት ለማሰራት ነው። ግርማዊ ቀዳማዊ ኃይለ ሥላሴ አብዛኛው ሰው እንደሚያውቀው የአፍሪካ አንድነት ድርጅት እንዲመሰረት በግንባር ቀደም የተሰለፉና የታገሉ እንዲመሰረትም ያደረጉ እሳቸው በመሆናቸው ክብር ሊሰጣቸው ይገባል በሚል መነሻ ይህንን እንቅስቃሴ ጀምሬያለሁኝ። እሱ አንድ ነው። ሌላኛው በቅርብ ጊዜ ደግሞ በጣም በምወደው እና በተለይ ደግሞ ለእኔ ማንድነት ጠንካራ ምሶሶ ወይ መሰረት የሆነኝ በአያቴ በሻለቃ ለማ ወልደጻድቅ ስም ያቋቋምኩት የሻለቃ ለማ ወልደጻድቅ መታሰቢያ ድርጅት ነው። እና በአሁኑ ሰዓት ከአርበኞች ማህበር ጋር አንዳንድ ስራዎችን ለመስራት እየተስማማን ነው። ላሴ ቤተ ክርስቲያን እንደሚታወቀው ብዙ አርበኞች እዛ የተቀበሩበት የመቃብር ቦታ ሁለቱም ማለቶች የተቀበሩት ነው እና ባለፈው ሲሄድ በጣም በቃ ሙጃ በቅሎበት ምናምን በደንብ ደረጃውን የጠበቀና ቀጣይነት ያለው ጽዳትና እንክብካቤ ለምን አይደረግበትም? ለሀገራችን አንድነት ለሀገራችን ታሪክ ለሀገራችን ነጻነት ህይወታቸውን መስዋዕት ያደረጉ ሰዎች ናቸው እዛ የተቀበሩት እና ልናከብራቸው ይገባል ታሪካቸውንም ልናከብር ይገባል። በሚል አሁን ከአርበኞች ማህበር ጋር ይህንን ነገር ለማድረግ ለማቀናጀት ተንቀሳቀስን ነው። በዓለም አቀፍ ደረጃ ደግሞ የኢትዮጵያን አርበኞች ያደረጉትን ነገር እንዲታወቅ እዛ ከተቀበሩ ሰዎች ጀምረን ቤተሰቦቻቸውን እያፈላለግን ስለ አርበኞች ታሪክ መጽሐፍ ለመጻፍ ሁሉ ፍላጎት አለኝ። ገና ያው አሁን ያለው በውጥን ነው እንግዲህ ኢትዮጵያ ይጂ ነው ይህንን ነገር እዚሁ ሀገር ውስጥ ደግሞ ሲድ የሚባለው ሶሳይቲ ኦፍ ኢትዮጵያን ዘሳበች ዳያስፖራ ወይም በአማርኛ ወይ ግዕዝ ነው ትርጓሜው፣ በአማርኛ ማህበረ ጊራን ዘር ኢትዮጵያ በሚባለው ውስጥም እንደዚሁ በአማካሪነት አንዳንድ ከወጣቶች ጋር የሚደረገውን ላይ ይሳተፋለውኝ። ድርጅቱ በየዓመቱ በተለያዩ ዘርፍ ያሉትን ኢትዮጵያውያኖች እና የሚሰጡበት የሚሸልሙበት እና የሚያወድስበት ዝግጅት ነው። በአመት አንድ የሚከበር ነው እና እዛ ላይ እሳተፋለሁ። በወጣቶች በኩል ያለውን ተሳትፎ እንዲጨምር አንዳንድ ስራዎችም እየሰራን ነው። ይህን ይመስላል እንግዲህ በርከት ያሉ ጥረቶችን እያደረግክ ያለኸው፣ ነቢያት ማቲው፣ ወደ አንተ ልምጣ። ቋንቋን በማወቅና ለባህሉ ባደረ ፍቅር መገዛት ብቻ ሳይሆን የበለጠ ፍላጎት ኖሮ አንዳንድ ድርጊቶችን አድርገሃል። የአማርኛ እንግሊዝኛ መዝገበ ቃላት በኢንተርኔት ድረገጽ አማካኝነት አዘጋጅተህ እንደነበር አስታውሳለሁ። ሌሎች ስራዎችንም ጨምረ አሁን ከዚያ በኋላ የሰራሃቸው አሉ። እስኪ ያጫውተን እነሱን ደግሞ ይሺ አው የዛሬ አስር አመት አምሃርቲሽ ዶት ካም ኢንትርነት ላይ አደረኩት እና ከዛን ጊዜ ጀምረው ብዙ ሰው ሀሳብ የሰጠይን ከሰው ጋር የሠራው የሞከርኩ ነው እና በቅርቡ ስም ሳይሆን በሰላም ሳፍት የተባለው ድርጅት ስም ሁሉም ነገር አድርጌ ሌሎች የአፕስ የየስልክ እንደ ፕሮግራሞች እያረቸው እየሰራዋቸው ነው እና አንዱ ሁለቱም አሁን እስካሁን ሁለት ነው የሰራሁት፣ ግን ለወደፊት ብዙ ለመስራት እየሞከርኩ ነው። በጉግል ፕላይ ላይ በሰላም ሳፍት ስም ይገኛሉ ወይም በአምሀር ዲክሽነሪ ዶት ካም መግባት ትችላላችሁ። እና አንዱ የፊደል አፕ ነው በቃ ዝም ብለው። ሌላ ደግሞ የፊደል ማገናኛ አለ እና ለምሳሌ ሶስት ፊደሎች ይሰጡሃል አንዴ እና አንድን ማገናኘት አለበ። አንዱ ደግሞ በቀላሉ ወደ ታች ታወርደው ለጀማሪ ልጅ ዝም ብሎ ወደ ታች ያገናኙታል እና ስታገኘው አንድ ስታገኝ አንድ ትላለች ልጄ ከዛ የበለጠ የተመሳቀቀ የተመሰቃቀለ ተመሳቀቀ ይሄዳል እና በቃ እንደሱ አይነት ነገር ለመስራት ሲሞከርኩ ነው። በተለይ ልጆች ፊደል እንዲማሩ የሆነ የአማርኛ ነገር እንዲያገኝ በጣም ግሩም ነው። ማቲው ኬን፣ ነቢያት አክሊሉ በተለይ የአማርኛ ቋንቋንና የኢትዮጵያን ባህል በተመለከቱ ጉዳዮች ላደረግነው ውይይት ለጊዜያቸው አመሰግናለሁ። በሌላ ፕሮግራም አሁን እየሰራችኋቸው ያሏቸውንም ሆነ ሌሎች ጉዳዮች ምክንያት አድርገን መልሰን እንደምናገኛቸው ተስፋ አድርጋለሁ። ለአሁኑ እግዜር ይስትልኝ አብሮ ይስትልኝ። እናመሰግናለን። Ground control to Major Tom. Ground control to Major Tom. Take your protein pills and put your helmet on. Ground control to Major Tom. ስልሳ ዘጠነኛው የልደት በዓሉ በተከበረበት ባለፈው አርብ በአመዛኙ የጃዝ ስልት አጫዋት የጎላበትን ብላክ ስታር ጥቁሩ ኮከብ የሚል ስያሜ የሰጠውን 25ኛውንና የመጨረሻውን የሙዚቃ አልበሙን ለአድማጭ ጆሮ አድርሷል። ካደረበት የካንሰር መም ጋር ለ18 ወራት ሲያደርገው የቆየው የበረታ ግብግብ በመጨረሻው ተሸንፎ በቤተሰቡ አባላት እንደተከበበ እስከ ወዲያኛው ላይነሳ በሰላም አንቀላፋ ይላል በፌስቡክ ና በትዊተር ገጾቹ የሰፈረው ዜና እረፍት የታወጀበት ጽሁፍ። በአንድ የሙዚቃ ስልት ብቻ ያለመገደብን ምርጫው ያደረገው ዴቪድ ቦይ ግላምና ሃርድ ሮክ የተባሉትን የሮክ ሙዚቃ ስልቶች ጨምሮ የዳንስ፣ የፖፕ፣ የሶልና የፐንክ የሙዚቃ ስልቶችን በተለያዩ መንገዶች በመጫወትም ከፍተኛ አድናቆትና ተወዳጅነትን አትርፏል። ባለፈው አመት በመጋቢት ወር በታዋቂው የኒውዮርኩ የካርኔጊ አዳራሽ በተካሄደ ሥነ ሥርዓት ለዕድሜ ልክ የሙዚቃ ስራዎቹ ክብር ተሸልሟል። ቁጥራቸው የበዛ አብይ ስራዎች ላሉት የሙዚቃ ሰው ከሁሉ የላቀ በሚል አንዱን እውቁን ለይቶ ይሄ ነው ለማለት ቢያዳግትም በመግቢያው የሰማ ነው አሁንም የምንሰማው ስፔስ ኦዲቲ የተሰኘው የማለዳ ስልቱ ግን ቀዳሚውን ስፍራ ያገኘ ይመስላል። አዎን ባለፈው እሁድ በ69 ዓመቱ ከዚህ ዓለም በሞት የተለየው ታዋቂው ድምፃዊና ተዋናይ ዴቪድ ቦዊ ነው። እንደ አውሮፓውያን የዘመን አቆጣጠር በ1969 ይህን ዜማ ደርሶ በተጫወተበት ወቅት ገና የ22 ዓመት ወጣት መሆኑ ነበር። ይበልጥ የገነነ አድናቆት ያተረፈለት ሁለት ክፍሎች ያሉት ሐሳብ ወለድ የሳይንስ ፊልም ሊወጣው የሚችል አስደማሚ ታሪክ በግጥምና በዜማው አፈሳሰስ በጊዜው አይነተኛ ለውጥ ያመጣ መሆኑ በተነገረለት በዚህ ዜማው በአምስት ደቂቃዎች ውስጥ መተረክ ችሏል። ሌትስ ዳንስ ፌም እና እንደ አውሮፓውያን ዘመን አቆጣጠር በ 1970 ዓ ም ለንደን ላይ ከተመሠረተው ኩን ከተሰኘው የውሮፕ ሙዚቃ ጋር የተጫወተው ፕሬዠር፣ እንደ ሕዝብ በመዝሙር የሚታይለት ስልቱ ቼንጅስ እና ሂሮስ ከምርቶቹ ምርጦች ውስጥ ይመደባሉ። ቼንጅስ በዚሁን ይሰናበት። Still don't know what I was waiting for Time was running wild A million dead-end streets uh, Every time I thought I God it made It seemed the taste was not so sweet Then I turned myself to face me never caught a glimpse of how the others must see the fake on i much too fast to take that test ገና ካለ በስንት ጊዜ ሆነው አሉላ ወደ 15 ቀን እየተጋ ነው። አዲሱ ምን ነው፣ በደህና የዕለት ሁለት ቀን አንድ ቦታ ይጀ ነበር። የት ይኸው፣ ዋሽንግተን ዲሲ የሚገኘው ኢትዮጵያ ህብረተሰብ አገልግሎት የልማት ድርጅት አንድ ዝግጅት ነበረውና እና ስለዚህ አላወራን ነው የምትለኝ። ከተፈቀደልኝ፣ ክቡር ጌታዬ፣ በዚህ በአማራው ድምፅ አንተ ታነበው መሳቅም አልቻልኩ። አዲሱ መልካም። ለምን ታዲያ በዚች ባህላዊ ዜማ አላሸጋግርህም? ባይሆን አመሰግናለሁ አሉላ ተስማሚ፣ ለበዓሉ የሚሆን ሙዚቃ ነው የጋበስከን። አቶ ዳዊት ግዛው የኢትዮጵያ ህብረተሰብ አገልግሎት የልማት ድርጅት ዲሬክተር ናቸው። የስብሰባው ዓላማ ምን እንደነበር ገልጠውልኛል። የኢትዮጵያ ገናን ለማክበር እንዲሁም ደግሞ እዚህ ለተወለዱ የፍረንጆች አዲስ ዓመትን ምክንያት በማድረግ ነው ደግሞ ኢትዮጵያኖችን በአንድ ላይ አሰባስበን አንድ የሆነ ራዕይ ይዘን በሚቀጥለው ዘመን የተሻለ ስራዎችን ለመስራት የተደረገ ነው። ራዕይ ብለዋል አቶ ዳዊት። ከተሳካላቸው ጥሩ ራዕይ ተገልጾላቸዋል እላለሁ። ሁለት አበይት እቅዶችን ያነሳሉ። የራሳችንን የሄልዝ ኬር ሴንተር መፍጠር እንፈልጋለን አለን ከዚህ በፊትም፣ አሁን ግን ሰፋ በማድረግ ወደ ተሻለ ብዙ ኢትዮጵያኖችን ልናግዝ ወደምንችልበት። የ2016 ዋናው እቅዳችን ምንድን ነው? የራሳችንን ትልቅ ዘርፈ ብዙ የሆነ አገልግሎት ሊሰጥ የሚችል ህንፃ የመግዛት እቅድ ነው። የተጋበዙ እንግዶች እነማን ናቸው ላልኩት ጥያቄ ታዋቂ የማኅበረሰቡን አባላት፣ ወጣቶችን፣ የኪነ ጥበብ ሙያተኞችን የጋበዙ ሲሆን እኔ እንኳ ብዙዎችን ባላውቅም በተለይ በሕክምናው ዘርፍ ብዙ ኢትዮጵያውያንን በሙያቸው በመርዳት የሚታወቁትን ዶክተር አሰፋ ጃጃው መኮንንን አግኝቻቸዋለሁ። እንዲያውም ከተሸላሚዎቹ አንዱ ነበርና ሽልማቱ ለምን እንደተሰጠው ስቲ ግለጡልኝ፣ ይገባኛል ይላሉ ወይ ምን ሰርተው ነው አልኳቸው። እሳቸውም ሳይቆጠቡ ለሌላው ትምህርት የሆን ዘንድ ገልጠውልኛል። ጤናን በሚመለከት በተለይ ኢንሹራንስ የሌላቸው የሀገራችን ሰዎች አሜሪካን ሀገር ሲመጡ የሚደርስባቸውን የጤና ችግር በራሴ በቢሮዬ በማየት በሆስፒታል በማየት ምንም አይነት ወጪ ሳይከፈል ከዛም ደግሞ ባለኝ የሙያ ግንኙነት ካለኝ ሐኪሞች ጋር በመተባበር ጤንነታቸው እንዲጠበቅ እነኚህ ሰዎች በቁጥራቸው በጣም ብዙ ናቸው። ምናልባት ከ150 ሰው በላይ ከፍተኛ ሕክምና ከካንሰር ሕክምና እስከ ልብ ቀዶ ጥገና ሕክምና ያላቸውን ሰዎች በነፃ አገልግ ያለው በገንዘብ ሲተረጎም 8.7 ሚሊዮን የአሜሪካን ዶላር የነጻ አገልግሎት ነው፣ እንግዲህ የተሰጠው። በዛ ምክንያት አቶ ቡሹራ ጂማ የተባሉ ኢትዮጵያዊም ተሸላሚ ነበሩ። ለምን? ስሜ ቡሽራ ጅማ ይባላል። ይህን ምግብ በነፃ ነው ያቀረቡት። የተወሰነች ክፍያ አላት። አምስት ሳንቲም ጠይቅም አላቅምም። እንክፈል እንኳን ቢሉኝ አንድ ቀን እኔ ጠይቅም አላቅም። ዞሮ ዞሮ በነፃ ነው ሰርቪስም ሰጠው። ሌላ አንድ ያነጋገርኩት የልማት ድርጅቱ የቦርድ በእንግሊዝኛው ኤግዚክቲቭ ዲሬክተር የሚባሉት ማለት ዋና ስራ አስፈጻሚ የሆኑት አቶ ዳንኤል በላይነህ ነበሩ። ለአቶ ዳንኤል ብዙ ጥያቄዎችን አንስቻለሁ። መጀመሪያ ስለ በዓሉ ያላቸውን አስተያየት ገልጠውልኛል። የኮሚኒቲው አጋሮችና ጓደኞች ሰብስበው እንኳን አድረሰን ለማለት ነው። ይህ ታላቅ በዓላችን ነው። እንግዲህ ማዕከሉ ከዚህ በፊት የተለያዩ ፕሮግራሞችን ያደርግ ነበር። በዚህ በአዲሱ ዓመት በተጠናከረ መልኩ ለመስራት ነው። የኢትዮጵያ ሕብረተሰብ አገልግሎት የልማት ድርጅት ነው የመጀመሪያውና ብቸኛ የሆነ ማዕከል፣ ብዙ የኢትዮጵያን ቤት አልባ አሰባስቦ ለተሻለ ሕይወት ያበቃቸው እንዲሁም ደግሞ በእንደዚህ አይነት አመት በዓል እነሱን ሰብስቦ አብረን በመብላት ከጎናቸው እንዳለን ያሳየንበት ሁኔታዎች ነበሩ። ቤት አልባ ኢትዮጵያኖች ቁጥሩ ቁጥሩ እየጨመረ ስለመጣ እገዛ ልናደረግ የሚያስችለንን አቅም ለመገንባት ነው የህንፃው ሰፋ ያለ ለመግዛት የምናስበውና ብዙ መስራት የሚጠበቅብን ሁኔታ ስለሆነ የዛሬ አመት ከእግዚአብሔር ፍቃድ ጋራ እነኝን ነገሮችን ወደኋላ ተመልሰን አጠናክረን እገዛ የምናደርግበት ጊዜ ይሆናል ብዬ አምናለሁ። መልካም መልካም በዓል ነበር። ምሳሌነትም አለው ላለሁ ሌሎች የኢትዮጵያውያን ማህበረሰብ ጽህፈት ቤቶች ሊጋሩት የሚችሉት ምሳሌነት አድማጮች የምትከታተሉት ዘወትር እሑድ በየ15 ቀኑ የሚቀርበውን የራዲዮ መስት ትምህርታዊና አዝናኝ ፕሮግራም ነው። አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበነን። አሉላ ያለው እውነቱ ነው። አሉላ ከበደ የምታውቁት ነው። ይህን ነገር በየጊዜው ማስታወስ አለብኝ። አድማጮች፣ ወደ አዲስ አበባ ነው የምንዘልቀው የንጉሴ ያክልሉ መስኮት የሚከፈትበት። ዛሬ ጥር ስምንት ቀን ነው። ጥር ስምንት ከኋላ ከታህሳስ ሰላሳ ቅዳሜ ተውሶ ሳምንታቱ እስከ ጥር መጨረሻ ድረስ ሲቆጠሩ አስር ናቸው። ስለዚህ በዚህ በጥር ወር ሰርግ በሽ በሽ ነው እና ስለ ሰርግ አንዳንድ ሁኔታዎችን ላጫውታችሁ ፈልጌ ነው። እግሬ መንገዴንም አንዳንድ ነገሮችን አነሳለሁ። ሙሽሪቷ እሑድ ሰርጓ ሆኖ ቅዳሜ እኩለ ሌሊት ላይ ወለደች መሳየቷ እሷን ተክታ የሰርጉ ዕለት ከሙሽራው ጋራ ተሞሽራ መዋሏን አውቃለሁ። በአንድ የገጠር አካባቢ እዣ እየተባለ በሚጠራ ሚስት የከተማ ባሏል ለሌላ ሁለተኛ የገጠር ሚስቱ ስትድር እንደ አጋጣሚ ሰርጉ ላይ ተገኝቻለሁ። በአካባቢው የጋብቻ ባህል መሰረት የሰርጉ ፕሮግራም የሚከናወነው ሌሊት ስለነበረ በጠፍ ጨረቃ ሙሽራውን ይዘን ሙሽሪቷ ወላጆች ቤት መሄዳችንን እና ሌሊቱን እንዲሁ ሲበላ፣ ሲጠጣ፣ ሲጨፍር ጥሎሹ ሲጣል ታድሮ ጎህ ሲቀድ ጠዋት ላይ ሙሽራውን ይዘን ወደ ቤት መመለሳችን አስታውሳለሁ። የሰባ አምስት ዓመት የእድሜ ባለጸጋው የሆነው አዲስ ዘመን ጋዜጣ ሚስት ባሉ አስድር ብሎ ሰፋ ያለ ሀተታ ማስፈሩንም አስታውሳለሁ። ይህ በዚህ እንዳለ በሺህ ዘጠኝ መቶ ስልሳ አምስት ዓመተ ምሕረት አስከፊ ረሀብ ተገልጾ እንደነበረ ብዙ ታስታውሳላችሁ። በዚህ ወቅት ሁለት ሙሽሮች ጋብቻቸውን የፈጽሙ ነበርና በረሀቡ ምክንያት የጋብቻ ፕሮግራማቸውን በይፋ ሰርዘው ለድግሱ ያውሉት የነበረውን ገንዘብ ለእርዳታ መስጠታቸውን አስታውሳለሁ። በሌላ በኩል ደግሞ አንድ ሙሽራ ከውጭ ሀገር ሰርጎ አስራ አምስት ቀን ሲቀረው ቬሎውን ይዞ መጥቶ ከሙሽሪቷ ጋር ከተገናኘ በኋላ አንተ እኮ ውጪ ሌላ የሴት ጓደኛ እንዳለክ ሰምቻለሁና የኔና የአንተ ሰርግ አይከናወንም ስትመጣም አትምጣ ያልኩ ለዚህ ነው ብላ መልሳው ቬሎውን ሸጦ ተመልሶ መሄዱን አስታውሳለሁ። አሁንም ጨዋታን ጨዋታ ያነሳዋልና እንደ ወደ ሌላ ስገባ በሺ ዘጠኝ መቶ ዘጠና ሰባቱ ምርጫው ድምፅ ለመስጠት ሰልፍ ላይ የነበረች በዚያው ጊዜ አግብታ የነበረች ሙሽራ እዚያው ሰልፍ ላይ እንዳለች ምጥ አፋፍሟት በአቅራቢያው ወደሚገኝ ክሊኒክ ተልካ ቆንጆ ወንድ ልጅ በመልካም መገላገሏን ሰምቻለሁ። በዚሁ በዘጠና ሰባት ዓመተ ምህረት ምርጫ ወቅት የድምፅ መስጫ ካርድ ለመውሰድ ከቤታቸው የታመሙ በሽተኛ ናቸው፣ በቃሬዛ ድምፅ መስጫ ጣቢያ ድረስ ሄደው ካርዱን ከወሰዱ በኋላ ልክ የድምፅ መስጫው ቀን ግንቦት ሰባት ቀን አርፈው በእለቱ ምንም የሚቀብራቸው ሰው ታቶ እንዲሁ እንደተሸኙ፣ ይህንንም ከወደ ሀረር በጊዜው ሰምቻለሁ። ሌላ ከዚሁ ጋር በህመም ላይ የነበሩ አባት በልጃቸው ሰርግ ዋዜማ ቀን ድንገት ያርፋሉ። ሙሽሪትና እናትየዋ ሆስፒታል አስከሬኑን ልከው እነሱ ጠዋት ሰርጉ ላይ ይውላሉ። ብዙ ሺህ ሰው ተጠርቷል እና ነው ዘፋኝም ካባ ልበሽ ምንድነው ነው ልበሽ ምንድን ነው ሰርግና ሞት አንድ ነው እያለ ሲዘፍን እንደቆየ ሰዎች አጫውተውኛል። ሙሽሪትና እናትየዋ ሲያለቅሱ እንደው ዛሬ ምን አጋጣሚ ሆኖ ነው ምሽሪት ማልቀስ ቢኖርባትም በባህሉ በልማዱ መሰረት ይህን ያህል እንባ የሚፈሳቸው እያለ ሲደነቅ፣ የሆዳቸውን በሆዳቸው ይዘው ሰርጉን ካከናወኑ በኋላ በማግስቱ ጠዋት ደግሞ እናት ወገቧን አስራ ፎጣዋን ትከሻዋ ላይ አድርጋ ወዲያ ወዲህ እየተንጎራደደች ምነው ጓዴ፣ ባሌ ጉድ ያረከኝ እያለች ደረቷን ስትደቃ ያያትና ሚስጥሩን የኋላ ኋላ የሰማ ሁሉ ምን አይነት ብርቱ ሰው ነች ብሎ ሳይደነቅ አልቀረም። ቀንን ያውቁ ሆነና ነው ከሶስት አመት በፊት ከዚህ ዓለም በሞት የተለየው ጋዜጠኛ ደምሴ ዳምጤ ጋብቻውን የፈጸመው ጥር አስራ ሰባት ቀን አስራ ዘጠኝ መቶ ሰባ ዘጠኝ ዓመተ ምህረት ነበር። ደምሴ ጋብቻውን ለየት ለማድረግ የተለየ ስራ ሰርቷል። ባለቤቱ ፀሐይ መንግስቱ እንዲህ ታጫውተናለች። እኔና ደምስ ስንጋባ ለሱ ሁለት ሚዜዎች ነበሩት፣ ሁለት የሴት ሚዜዎች፣ ሶስት የወንድ ሚዜዎች ነበሩት። የእኔም አራት ሚዜዎች ናቸው። ለየት ያለና በጣም የሚያምር ደስ የሚል ነበረ። በጊዜው ብሉ ብላክ ጉርድና ኮት ነበር ያደረጉት። ትሩፋት ገብረ ኢየሱስና ሳራ ነበረ ነበሩት። ትሩፋትን ታውቃታለህ? ኢትዮጵያ ሬዲዮ ልጆችም ፕሮግራም ታዘጋጅ ነበር፣ ሌላም ሌላም ፕሮግራም ታዘጋጅ ነበር። ሳራ ሬዲዮ ውስጥ ነበር የምሰራው በጣም ጥሩ ነው። እንደ ይሄንን ለማስታወስ ነው። ደምስ ካረፈ እንግዲህ ዘንድሮ ሶስተኛው አመት ባለፈው ታስቧል። ስራ ነው የሰራሽውን ይም በየጊዜው አየዋለው። እዛ ካቴድራል ሲሄድ አመሰግናው። ጸሐዬ እንደ ባጭሩ የሰርጋችሁን ሁኔታ ለማስታወስ ብዬ ነው እኔ ማስታወሰ ስለጠየከኝ፣ አቶ ንጉሴ በጣም በጣም ነው ደስ የሚለኝ። እግዚአብሔር ስጥልኝ፣ አክበረልኝ። የአለባበስ ጉዳይ ከተነሳ የቱሪንግ ሆቴሉ የሰንጋ ተራው ቱሪንግ ሆቴል ባለቤት ወንደመድን ታሪኩ ይጠቀሳል። ወንደመድን እንደዚሁ ጥር አስራ ሰባት ቀን አስራ ዘጠኝ መቶ ስልሳ ሁለት ዓመተ ምህረት የዛሬ አርባ ስድስት ዓመት ጋብቻውን ሲፈጽም ከሙሽሮቹ ጋር የለበሱት ልብስ ኮሊታ የሌለው ጃኬት፣ ጥቁር ቢትልስ እና ነጭ ሱሪ ነበር። በዛ ጊዜ በመቶ ብር በሁለት መቶ ብር ሙሉ ሱፍ መልበስ እየተቻለ ያንን ያደረጉት ለአርአያነትና ሰው በአቅሙ መሞሸር እንደሚገባው ለማሳየት ነው ብለዋል። እንደውም በዛ ወቅት አበበ ቢቂላ ሮም አሸንፎ መጥቶ ስለነበረ አትመልከቺቱ ፋቲ መኪና እኔ የምገዛለሁ እድሌ ሲቃና የሚለውን ዘፈን ያስታውሳሉ። አቶ ወልደ መድን ሲያጫውቱኝ፣ ሌላው የሰንጋው ጉዳይ ነው። ሰንጋው በሶስት መቶ ሰላሳ ብር የተገዛ ሰንጋ ነው። ከሀረር ነው የመጣው። ሰንጋው ከሀረር መጥቶ ከምድር ባቡር መርካቶ ነፍጠኛ ሰፈር በቸርችል ጎዳና ሲጓዝ መጫሚያውን ቋ ቋ እያረገ እያደረገ የቸርችልን ጎዳና ሲወጣ ሰው ሁሉ ይገረም ነበር። እንደ ዛሬ ኮሌስትሮል እንዲህ ሳይታወቅና ሳይፈራ እንደው ይሄን ጮማ ያላለ አልነበረም። ሽንጥና ዳሌ ሲታዩ ሁለቱ በአንድ ወያዩ ሲል ሌሎች ደግሞ ሰውነቷ እንደ ሰውነቷ የሚለውን የንጋቷ ከልካይንና የሙሉ ቀን መለሰን ዘፈን እንትን ሲሉ አንዳንዶች ደግሞ አሁን ደግሞ በቅርቡ ታሪኩን ይህንኑ ሲያጫውተን ወልደመድን የሰሙ የሰማይ ብለውን እንደው ምንን ሰጣት እንደው ምኑን ሰጠሽ የሚለውን ለሰንጋው የተሰጠ ነው። ይሄ ሁሉና በዘመኑ በሶስት መቶ ሰላሳ ብር የተገዛ በሬ መሆኑን ለመግለጽ ነው። አንድ የመጨረሻ ብቻ ነግሬያችሁ አጫዎቻችሁ ላብቃ። አጀብ የሚያሰኝ ነው። ሙሽሪቷ ሰርጓ እሁድ ሆኖ ቅዳሜ ሙሉ ቀን ከቤት ጠፋች። ብትፈለግ የለችም። እሷን የበላ ጅም አልጨው አለ። አንዷ ሚዜ ግን ምን አለች? እኔ እንደው የእሷ ነገር ሰሞኑን እንደው የምታንጉራጉረው ዜማ ግጥሙ ደስ አላለኝም እንደው ብላ ዝም አለች። ያ ግጥም የኋላ ኋላ ሲመረመርና ሲጠና ያ ሁሉ ጨዋታ የጥንቱ ትዛለኝ ከአንተ መለየቴ እያንገበገበኝ እዚያ ለኝ የጥንቱ በሀሳቤ እየመጣ ይህ ስለ ታምር ነው የፈጣሪ ቁጣ የሚል ነው። ልጅቱ ወደ ቀድሞ ቦይፍሬንዷ ሄዳ ውላ ኖሯል። እኩለ ሌሊት ላይ መጣች። ቤተሰብ ምን ያድርግ? በማግስቱ ወደ ሶስት ሺህ ሰው ያህል ተጠርቷል። ያው ሰርጉ ሙሽራውም መጥቶ በሰዓቱ ጠዋት ተሞሽረው ዋሉ። ማታም ይዟት ቤት ሄደ። የመልስለትም መጣት ልክ የመልስለት ማታ ቤተሰቦቿን ለማየት ፎቶግራፍ ለመነሳት ከወላጆቿ ጋር ወደ ጓዳ ስትገባ ሙሽራው አጃቢዎቹን እና ሚዜዎቹን አስከትሎ ከቤት ፈትለክ ብሎ ወጣ። ከዛ ወዲህ አልተመለሰም። ሙሽሪትም እዚያው ቀረች። አዲሱና አሉላ መልካም ጥምቀት፣ መልካም ጣና ዘገቢላ ብዬ በዚሁ ባለ እግዜር ስጥልን ንጉሴ፣ ለአንተም እንዲሁ ንጉሴ እግዜር

በማስታወሻውን አንዳንዶች በአላዋቂነት ሲል ይጀምራል የቀደመ ማስታወሻችን። አዎን፣ አንዳንዶች በአላዋቂነት፣ ሌሎች ደግሞ በጥፋተኝነት ጭምር መጠየቅ ያለባቸው ሲሉ የገዛ ራስን ቋንቋና ባህል ለማሳነስ የፈቀዱ ያሏቸውን የሚከሱበትን ጭብጥ አውስተን በያላችሁበትም ትነጋገሩ ጭምር መጋበዛችን ይታወሳል። ተገቢ ትኩረት በሚሻው በዚህ ርዕሰ ጉዳይ ዙሪያ ተከታዩ ታዲያ ከሚመለከታቸው ባለሙያዎች ጋር የሚደረግ ውይይት ነውና ተወያዮቹ የቋንቋ የሥነ ጽሑፍና የጋዜጠኝነት ሙያ መምህራን ናቸው። ዘለግ ያለው ውይይት በግልና በመገናኛ ብዙሃን የሚስተዋሉትን እነኚህን ስር እየሰደዱ ያሉ ግድፈቶች ይመረምራል፣ መላ ሊሆን የሚችሉ ሀሳቦችንም ይፈነጥቃል። አቤል አዳሙ እባላለሁ። የማስተምረው አዲስ አበባ ዩኒቨርሲቲ ነው። ከዛም በተጨማሪ የአዲስ አበባ ዩኒቨርሲቲ የማህበረሰብ ሬዲዮ ስራ አስኪያጅ ነው እየሰራ ያለሁት። ዘላለም ሌዮ ይባላለሁ። በአዲስ አበባ ዩኒቨርሲቲ የስነልሳን ትምህርት ክፍል መምህር ነኝ። አንድ ሀያ አምስት አመት አስተማርኩ ይሁ። በኢትዮጵያ ቋንቋዎች ላይ ጥናት አደርጋለሁ። ሙሉ ሰው አስራቴ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል መምህር አሁን የትምህርት ክፍሉ ሊቀመንበር ነይ። አመሰግናለሁ እንግዶቼ። የምንነጋገርበት ርዕስ ለሙያችሁም ለስራችሁም ቅርብ የሆነ በአማርኛ ቋንቋ ይበልጡን በንግግር ውስጥ ሲፈጸሙ የሚታዩ ግድፈቶች ናቸው። መነሻችን እነኚህ ግድፈቶች በግለሰቦች በመገናኛ ብዙኃንም ጎልተው የሚወጡበት ሁኔታ አለ። እያደር እየጨመረ ነው። ምናልባትም ቸልተኝነት የሚታይበት እስኪመስል ድረስ ቋንቋውን በአግባቡ ያለመጠቀም ዝንባሌ እየታየ ነውና እንደ ችግር መወሰድ የሚችልበት ደረጃ ደርሷል የሚል ነው መነሻችን። እንደ ባለሙያም ጭምር እንድትመለከቱ ነው። በአማርኛ ቋንቋ በተለይ በንግግር ውስጥ ያለውን ለዛሬ የምናተኩረው ግድፈቶች አሉ የሚለውን አስተያየት ትክክለኛ ነው ብላችሁ ታምናላችሁ? በትውውቁ እንደጀመርኩት አቤል። አመሰግናለሁ አሁን ያነሳቸው ነገሮች በተለይ በአሁኑ ሰዓት እጅግ በጣም እየበዙ ና ችግሮችም እንዳሉ በሙያ ውስጥ ብቻ ነው ያለ ሰው ሳይሆን ማንኛውም አድማጭ የሚገነዘበው ጉዳይ ነው እና ቀላቀል ቋንቋውን በትክክል ያለ ማለት ና ባዕድ ቋንቋ የመጠቀምን እንዲያውም እንደ ፋሽን እና እንደ እውቀት መለኪያ አድርጎ የመጠቀም አይነት ነገሮች ይስተዋላሉ ትክክል ነው ችግሩ አለ ማለት እንችላለን መልካም። ችግሩ አለ የሚለውን ለማስረገጥ ነው እየሞከር ነው ያለ። ነው ዶክተር ዘላለም እርሶስ፣ አለ ብዬ ባልፈው አይሻልም? አለ በደንብ አለ። እኔ ምስማም አለ። እሺ፣ እርሶ ጋር ልቆይ ዶክተር ሙሉሰው። ግድፈቶች አሉ ስንል ጠባያቸውን የእነኝን ግድፈቶች ምንነትም መረዳቱ ምናልባትም መላ የሚበጅለት ከሆነ ምን አይነት መላ የሚለውን ሊያመላክተን ይችላልና የትኞቹ ናቸው የሚያሳስቡ የምትሏቸው ምን አይነት ጉድለቶች ናቸው የሚታዩት? ዶክተር ሙሉሰው ከእርሶ ልጀምር። በእኔ እምነት ሶስት አይነት አድርገን ልናያቸው እንችላለን ብዬ አስባለሁ በቋንቋ አጠቃቀም ላይ የሚታዩ ግድፈቶችን። የመጀመሪያው ቅድም ቤል እንደጠቀሰው ቋንቋ የመቀላቀል ነገር ነው። አማርኛ ሲወራ ብዙ ጊዜ የእንግሊዝኛ ቃላትን ከሚገባው በላይ ጨምሮ የእንግሊዝኛ ቃላትን እየደነቀሩ ማውራት እሱ አንዱ ነው። ሁለተኛው ራሱ የአማርኛ ቃላትን ተገቢ ያልሆነ ቦታ ላይ የመደንቀር ልማድ ነው። ወይም ከሚገባው በላይ ፍች የማይጨምሩ ግን ዝም ብሎ እየደረቱ የመሄድ ልማድ አለ። ሶስተኛው በሰዋሰው ውስጥ ሊካተት የሚችል ስህተት ነው። ይሄ እንደው የንግግር ቋንቋ ላይ ተዘውትሮ የሚታይ ቢሆንም እና ብዙ ጊዜ ባናስተውለውም ግን ሁልጊዜ ተደጋግሞ እናየዋለን እና በእነዚህ ሶስት ምድቦች ውስጥ ይካተታሉ። አዘውትረንም እናያቸው ችግሮች ብዬ አስባለሁኝ። መልካም ዶክተር ዘላለም። ዶክተር ሙሉሰው ካለው ብዙም ባይለይም ለይቼ ላስቀምጣቸው ችለው በድምጾች ላይ የሚታዩ ለውጦች ናቸው። እንግዲህ አስፈላጊ ከሆነ በኋላ አንዳንድ ምሳሌዎች መስጠት ይቻላል። ምሳሌዎቹን እያየን ብናልፍ መልካም ነው ዶክተር ዘላለም። እሺ በየጊዜው የምንሰማቸው ድምጾች ላይ የሚታየው ለውጥ ለምሳሌ በተስፈንጣሪ ወይም ፈንጂ ድምጾች የምንላቸው አሉ። መጠን ጠነ ቀነ ጠነ ጨ። እነዚህ ድምጾች ሁሉም አይደለም፣ በአንዳንድ አካባቢ የህብረተሰብ ክፍሎች እየተናቁ እየተጠሉ የሄዱ ይመስለኛል እና በፈንጂና ተስፈንጣሪ ባልሆኑ ድምጾች የመተካት አዝማሚያ የለውም። አንዳንድ ጊዜ እንደውም ኢትዮጵያ የሚለውን ኢትዮጵያ ብለው የሚያነቡ አጋጥሞኛል። ረን አሜሪካዊ የማድረግ አዝማሚያ ይታያል። ረን እኛ የምናውቃት ረናት ልክ እንግዲህ አቶ አሉላ ታውቀዋለህ፣ ረን እንዴት እንደሚነበብ እና ብር ተብሎ ሲነበብ እሰማለሁ። የአፍ ድምጾች ብዙ ጊዜ በሰርን የአፍ ድምጾች የምንለው አየር አፋችን ሲወጣ የምንፈጥራቸው ድምጾች ናቸው። የአፍ ድምጾች ሁሉ የሰርን ድምጾች ሆነው እየተኮናኮኑ ሲወጡ እንሰማለን። እንዳንድ ድምጾች አላስፈላጊ የአየር ክምችት ይዘው ሽሞነሞኑ አፋችን ውስጥ እነቸን የመሰለ ድምጾች ተብሎ ሲነበብ እንሰማለን። ይሄ ይሄ በጣም በድምጾች አካባቢ ያለ አነባበባችንን ሊጎዳ የሚችል ነው። ሌላው እንግዲህ እነ ጋንና ጋርን ብንወስድ ለምሳሌ የት አካባቢ ነው ያለሽው ወይም ያለኸው ሲባል የካቲት አስራ ሁለት ሆስፒታል ጋር ነኝ እየተባለ እንሰማለን። ይሄ በጣም በጣም በተደጋጋሚ በርከት ሶስት አራት አመታት ይሆናሉ ከሰማሁኝ። ይሄ ወደ ሌሎች ከተሞች እየሄደ ነው። ከአዲስ አበባ የተጀመረ ይመስለኛል። ጋና ጋር ጋ የቦታ አመልካች ናት፣ አጫጫ አመልካች ናት። ጋር ግን የአብሮነትን አመልካች ናት ና ይለያያሉ፣ ግን ቀላቅለን ነው የምንጠቀምባቸው። እና ይህም ችግር አለ። ቃላትን በእንግሊዝኛ መቀላቀል በጣም በጣም የተለመደና እንዲያውም እንግሊዝኛ በማያውቁ ሰዎችም እየተዘወተረ የመጣ ችግር ነው። ግን ሀሳቡን ከእንግሊዝኛ ወስደን አማርኛን ቃላት በማስገባት ወንበሩ ውሰድ ስንል የአንበሳውን ድርሻ እየተባለ በጣም በጣም በተደጋጋሚ እንሰማለን። ሌሎችም አሉ። ሀሳቡን በጥሬው ተርጉሙ ቃል በቃል በአማርኛ ትርጉም በማይሰጥ መልኩ የመጠቀም ዝንባሌ ነው። አሁን እያነሱ ያለው ዶክተር ዘላለም የአንበሳውን ድርሻ የሚለው ይሄ በላንሽ የሚለውን እኮ በአማርኛ መግለጽ ይቻላል። ሲገለጽ ነው በርከት ያለውን ብዙውን፣ አብዛኛውን ለማለት ነው የተወሰደው። ወንበር ውሰድ ከምንል ወንበር ላይ ቁጭ በል ማለት ይቻላል። ወደ ገጠር አካባቢ ሄደን ወንበር ያለበት ክፍል ውስጥ ገብተን ወንበር ውሰድ ብንለው የገጠሩ ዘመዳች መልሱ ምን ሊሆን እንደሚችል ማንም መገመት ይችላል። እና እነዚህን የመሳሰሉ በርካታ ምሳሌዎች መጥቀስ ይቻላል። ሰዋሰዋዊ ቃላት አርፍተ ነገር ውስጥ ሲገቡ እያንዳንዱ ቃል ከሌላው ቃል ጋር የተሳሰረ ነው። በጾታ፣ በቁጥር፣ በሙያ፣ በመደብ የተሳሰረ ነው። ይሄንን ሳንጠብቅ እንናገር እንሰማለን። የቃላት ቅደም ተከተል አማርኛ ባለቤት ተሳቢ ግስ የሆነ የቃል አደራደር ነው ያለው። ያ ሁሉ አለበቂ ምክንያት ግሱ ከፊት ባለቤት ተከትሎ ከዚያ ተሳቢ እንደዚህ አይነት ነገር እንሰማለን እና ይሄ ይሄ አማርኛን በእውነት ልክ ማዕበል ውስጥ እንደገባች መርከብ እያላጋው ያለ ሁኔታ ነው። መልካም አቶ አቤል፣ ተዛማጅ ትርጉም ያላቸው የእንግሊዝኛ ቃላት ወደ አማርኛ ልንመልሳቸው ስንችል ተበድረን ወደ እንግሊዝኛ እያደረግን ተዛማጅ ትርጉሞች እየጠፉ እንደገና እንግሊዘኛው አማርኛ እንዲመስል የማስደረግ ያነን ነገር ትኩረት ሰጥቶ ልክ ያነን በአማርኛ መናገር እንደ አዋቂነት ተደረገ እየተቆጠረ አማርኛው ተዛማጅ ትርጉም እያለው በዛው የመቀጠል ችግር አለ። ሌላው ነገር ማንሳት እንፈልገው ዶክተር ዘላለም ማንስተውታል ድምጸት ነው። ድምጸቱ ልክ አሁን በተለምዶ ዝም ብለን ቦሎኛ እንለዋለና ልክ አንዳንድ ዘመናዊ ሆነ ትምህርት የተማር ነው የሚለው አማርኛውን ቅላጼውን ትክክለኛ በሚነገርበት ቋንቋ ሳይሆን ዘየው ራሱ በተለየ አይነት አነጋገር የሚነገርበት ሁኔታ አለ። ዘየው ተቀይሮ አማርኛ የማይመስል ወይ እንግሊዝኛ ያልሆነ አይነት ዘ ያላቸው ነገሮች አሉ። እነዚህ በጣም የተለመዱ ነው። ሌላው ነገር ቋንቋው ምን እንደሆነ ማታቃቸው አሉ። አሁን በተለይ በጣም ታዋቂ ሰዎች ቃለ መጠየቅ ሲደረግላቸው ሚዲያ ላይ የሚናገሩት ምንሰማለ። ለምሳሌ እኔም ልክ ሚል አይነት አሁን እንሰማለን ብዙ ጊዜ እንደ አማርኛው ነው ማለት ነው። እንደዚህ አይነት ነገር የመፍጠር የማይሄዱ እንደሆነ እንጃ ምናልባት የስነ ልሳን ባለሙያዎች እናገምን እኔ ምልክ ብዬ ከምር እኔ ምልብል የሚሻለኝን ግን እንደ ተለየ አይነት ነገር ተደርጎ ሚዲያ ላይ ስ የምሰማው ቋንቋውን ወደ ተለየ ነገር የሚወስዱ ነገሮች ታያለ እና እነዚህም እንደ ችግር ቢታዩ ጥሩ ነው ብዬ አስባለሁ። መልካም። ይሄ በተለይ የመገናኛ ብዙኃን ላይ ሲመጣ በድግግሞሽ የመሰማቱ ነገር ስህተቱን ትክክል እስኪመስልና ለግድፈቶቹም መራባት ምክንያት እንደሆነ የሚያግባባ ይመስለኛል። የመገናኛ ብዙኃኑን ሰፋ አድርገን እንሄድበታለን። እነኚህ የታዩ ግድፈቶች ወይም ይታያሉ የምንላቸው ግድፈቶች ምን ይሁን ምንጫቸው? እኔ እንደመስለኝ በተለይ አሁን በሚዲያ ላይ ስታይ የህትመት ሜዲያው ብዙ ጊዜ ተደጋግሞም ከትምህርት በፊት አርቶ ስራ ስለሚሰራበት ያን ያህል ችግር አታይበትም። ግን የብሮድካስት ሜዲያ በተለይ በአሁኑ ሰዓት በኤፍኤሞች አዲስ አበባ ላይ እየተቋቋሙ ያሉት አንደኛ ነገር በዛ ሙያ ላይ የገቡ ሰዎች ልምዱ የላቸውም። ቋንቋቸውን ለመጠበቅም ሆነ ለማጣራት ልምዱም የላቸውም። ስለዚህ ቀጥታ ከውጭ የተረጎሙትን ነገር ነው የሚያመጡት። ለምሳሌ አንዳንዴ ስሰማ ሴክሲ ፉትቦል ሲባል ትሰማለህ። ሴክሲ ፉትቦል ብሎ በአማርኛ ነው የሚነግሩህ እና እንዲህ አይነት ንግግሮች የሚመጡበት ነገሮች አሉ እና ስላንግ የሆኑ ምለ በማህበረሰባችንም ቋንቋውን ስነ ምግባሩን በጠበቀ ሁኔታ የማትናገራቸውን ቃላት ይናገሩላል። ስለዚህ እነዚህ ሰዎች ልምዱ የላቸው ወይም ደግሞ የቋንቋ ውጥረት ስላለባቸው በትክክል ቋንቋ በሚፈልገው መንገድ መግለጽ ራሳቸውን ስለማይችሉ እየቀላቀሉ ይነግረዋል። አንዱ ነገር ይሄ ነው። አድማጮች፣ አሁን የዜና ማጠቃለያ እናነባለን። ኢራን ከዩናይትድ ስቴትስ ጋር ባደረገችው የእስረኞች መለዋወጥ ምክንያት የለቀቀቻቸው አሜሪካውያን እስረኞች ዛሬ ማለዳ ከትሄራን ተነስተው ስዊዘርላንድ ገቡ። ቡርኪና ፋሶ በመዲናዋ በሚገኝ ትልቅ ሆቴል ላይና አጠገቡ ባለው ቡና ቤት ላይ በደረሰው ጥቃት ለተገደሉት ቢያንስ 29 ለሚሆኑት የ18 ሀገሮች ተወላጆች የሶስት ቀናት የሀዘን ጊዜ አውጃለች። ከሞቱት መካከል ስድስት ካናዳውያን ሁለት ፈረንሳውያን ሁለት የስዊዘርላንድ ተወላጆችና አንድ አሜሪካዊ ይገኙባቸዋል። የቆሰሉም እንዳሉ ተዘግቧል። አልሸባብ የተባለው የሶማሊያ ጽንፈኛ እስላማዊ ቡድን ባለፈው ሳምንት በደቡብ ምዕራብ ሶማሊያ ላይ በሚገኝ የአፍሪካ ሕብረት ሰላም ጠባቂዎች ሰፈር ላይ በከፈተበት ወቅት የተወሰኑ ኬንያውያን ወታደሮችን ማርኪያሉ ይላል። አራት የቆሰሉ ኬንያውያን ወታደሮች ዛሬ በአይሮፕላን ተወስደዋል። ስለተገደሉት ሰዎች ብዛት ግን አልተገለጸም። የኬንያ ፕሬዚደንት ኡሁሩ ኬንያታ የተገደሉ ኬንያውያን ወታደሮች እንዳሉ ባለፈው አርብ ገልጸው ነበር። ጥቃቱ በተካሄደበት አካባቢ የጥቃቱ ሰለባ የሆኑትን የመፈለግና የማዳን ተግባር እየተካሄደ ነው። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ነገ ሰኞ ከምሽ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ አቀናባሪያችን ንጉሱ ታምሬ ጋር ሆነን የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ በዚሁ እንሰናበታለን። ሰላም፣ ደህና ደሩ። ይማር አሜን This program has come to you from the Voice of America, Washington. This program has come to you from the Voice of America, Washington.